ትኩረት በአፍሪካ ሰላም። ውድ የትኩረት በአፍሪካ ዝግጅት ታዳሚዎች፣ በዛሬው ዝግጅታችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣት ለአፍሪካውያን ያለው ትርጉም፣ እንዲሁም የዲሞክራቲክ ሪፐብሊክ ኮንጎ ግጭት የተመለከቱ ዘገባዎችን ይዘንላችሁ ቀርበናል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቢመረጡ እተገብራቸዋለሁ ብለው የቀሰቀሱባቸው የተለያዩ አጀንዳዎች ገና የስልጣን እርካቡን እንደተቆናጠጡ ተግባራዊ ማድረግ ጀምረዋል። እንደ ቅስቀሳቸው ሁሉ ለአሜሪካ ቅድሚያ የሚሰጡ ያሏቸውን የፖሊሲ እቅዶቻቸው ይፋ እያደረጉ ነው። ትራምፕ ወደ ስልጣን መምጣታቸው ለአፍሪካውያን ምን ትርጉም አለው በማለት የዶቸቬለው የአፍሪቃ እንግሊዝኛ ክፍል ማይክል ኦቲ ያሰናዳውን እንደሚከተለው እናቀርበዋለን። ዶናልድ ትራምፕ የአሜሪካ ፕሬዚዳንት በነበሩበት የመጀመሪያው ጊዜ በአፍሪካ ከሚገኙ መንግስታት ጋር ለመገናኘት እምብዛም ፍላጎት አልነበራቸውም። በአሁኑ ሁለተኛ የስልጣን ጊዜያቸውም ቢሆን ህገወጥ ያሏቸውን ስደተኞች ወደ አገራቸው እመልሳቸዋለሁ የሚለው እንዲመረጡ ከፍተኛ አስተዋጽኦ ከነበረው የምርጫ ቅስቀሳቸው በዘለለ በበዓለ ሲመታቸውም ባደረጉት ንግግርም ከአፍሪካ ጋር ስለሚኖራቸው ግንኙነት ያሉት ነገር እምብዛም ነው ሆኖም ግን ዶችቨለ ያነጋገራቸው በርካታ ጋናውያን ትራምፕ ከሁለተኛው የስልጣን ዘመናቸው ስለ አፍሪካ ግንኙነት ከፍ ያለ ነገር ይጠብቃሉ ጄኒፌር ናርቴ በአፍሪካ አሜሪካ አጋርነት ላይ አዎንታዊ አመለካከት እንዳላት ትናገራለች። ከአፍሪካ አገሮች ጋር የበለጠ አጋርነት ለመገንባት ትኩረት እንደሚሰጡ እጠብቃለሁ ከእነዚህ የአፍሪካ ሀገሮች ውስጥም አንዷ ጋና ናት፣ በማለት ዶናልድ ትራምፕ ከጋና ጋር ጠንካራ ግንኙነት ሊኖራት እንደሚችል ያላትን ተስፋ ገልጻለች። ጄኒፈር በተጨማሪም በተመሳሳይ ጾታ ጋብቻ መብቶች ዙሪያ ያላትን ስጋቶች አንስታለች። ትራምፕ በአፍሪካ አገራት ፖሊሲዎች ላይ ተጽዕኖ ያሳድራሉ ብላ ጠብቃ ነበረም። በሷ እምነት አዲሱ ተመራጭ ዶናልድ ትራምፕ የዚህ መብት አቀንቃኝ እንደሚሆኑ መጠበቅ ብቻ ሳይሆን ይህ መብት በአፍሪካ ሀገራት ተግባራዊ እንዲሆን ጫና እንደሚያደርጉም ከፍተኛ ጉጉት ነበራት። ይሁንና ዶናልድ ትራምፕ ገና በመጀመሪያዎቹ የስልጣናቸው ቀናት በእሳቸው የሥልጣን ዘመን ሕጋዊ እውቅና የሚሰጧቸው ፆታዎች ወንድና ሴት ብቻ መሆናቸውን ይፋ ማድረጋቸውን አላስደሰሳትም። የጋና ዋና ከተማ አክራ ነዋሪ የሆነው ፍሬድ አውኒ የተሰማው ስሜት ደግሞ ከዚህ የተለየ ነው። እንደ አፍሪካዊነቱ፣ እንደ ወግ ባህሉ ዶናልድ ትራምፕ ለተመሳሳይ ፆታ ጋብቻ እውቅና መንፈጋቸው አበጁ ደግ ያደረጉ ሲል ድጋፉን ገልጿል። ሎርድ ሶን አፍሪካዊ እንደመሆኔ ኤልጂቢቲ ኪው ማለትም በተመሳሳይ ፆታ ጋብቻን ጨምሮ የሰውነት አካልን በቀዶ ጥገና በመቀየር ፆታን የመቀየር ተግባር ከባህላችን አንጻር ከፍተኛ ግምት የሚሰጠው ጉዳይ ነው። ዶናልድ ትራምፕ ይህን መብት በመሰረዛቸው በጣም አደንቃቸዋለሁ። ባለፈው የጎርጎረሲያውን ዓመት የጋና እንደራሴዎች ምክር ቤት ተመሳሳይ ፆታ ባላቸው ሰዎች መካከል የሚደረገውን የፆታ ግንኙነት ወንጀል መሆኑን ለመደንገግ የወጣውን ረቂቅ ህግ አጽድቋል። የሰብአዊ መብት ተሟጋጅ ቡድኖች አዋጁን አናሳ ሰዎችን መብት የሚጋፋ ነው በሚል የሚተቹት ቢሆንም ህጉ ጸድቆ ተግባራዊ የሚሆንበት መመሪያና ደንብ የሚወጣበት ደረጃ ላይ ይገኛል። በትራምፕ ሁለተኛው የስልጣን ዘመን ላይ አፍሪካውያን የነበራቸው አዎንታዊ ተስፋና ተቃርኖ። አንድ የማሊ ዋና ከተማ ባማኮ ነዋሪ የትራምፕ መመረጥ አሜሪካ ከሀገራቸው ማሊ ጋር ወደፊት ሊኖራት ስለሚችለው ግንኙነት ከጠበቁት በተቃራኒው እንደሆነ ከዶቼ ቬለ ጋር በነበራቸው ቆይታ ገልጿል። ቢያንስ የእሳቸው ወደ ሥልጣን መምጣት ግንኙነቱ ፈቀቅ ሊል እንደማይችል ነው ያስረዱት ንስ የፕሬዝዳንት ትራምፕ መመረጥ በማሊና በዩናይትድ ስቴትስ መካከል ያለውን ግንኙነት ትርጉም ባለው መልኩ የሚቀይር አይመስለኝም። ዶችቬለ ያነጋገራቸው የተለያዩ የአፍሪካ ሀገራት ነዋሪዎችም አሜሪካ ከአፍሪካ ጋር ይኖራታል ብለው የጠበቁትና እየሆነ ያለው ብዙም እንዳላስደሰታቸው ነው የሚገልጹት። የናይጄሪያ ነዋሪ የሆኑት ለዶችቬለ በሰጡት አስተያየትም ትራምፕ ከአፍሪካ ጋር ስላላቸው ግንኙነት ብዙም ፍላጎት አላሳዩም በማለት ጠንከር ያለ ትችት ሰንዝረዋል። ለሁለተኛ ጊዜ ወደ ስልጣን የመጡት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከአፍሪካውያን ለመተባበርና አብሮ ለመስራት ምንም ፍላጎት አላሳዩም ነበር። አሁን ለሁለተኛ ጊዜ ወደ ስልጣን ሲመጡም ከሳቸው ትርጉም ያለው ለውጥ ይመጣል ብዬ አልጠብቅም። የዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን መምጣትን በተመለከተ የካሜሩን ነዋሪዎች አስተያየት ጥንቃቄ የተሞላበት ይመስላል። ምክንያቱም ዩናይትድ ስቴትስ ኦፍ አሜሪካ ከካሜሩን ጋር አጋርነት ስላላት፣ በመሆኑም ካሜሩን የምትከተለው ዲፕሎማሲ ከአዲሱ ነባራዊ ሁኔታ ጋር የተቃኘ መሆን እንዳለበት ነዋሪዎች ይገልጻሉ። የያውንዴው ከተማ ነዋሪ አስተያየት ይህን የሚያጠናክር ይመስላል። በአሁኑ ወቅት ያለ አፍሪቃ የሚደረጉ ነገሮች የሚኖሩ አይመስለኝም። አፍሪካን ማግለል የሚቻል አይመስለኝም ምክንያቱም ለዓለም ሰላምና መረጋጋት የአፍሪካ ሚና ወሳኝ ስለሆነ። የፕሬዚደንት ዶናልድ ትራምፕ የስደተኞች አያያዝ በተመለከተም ወደ አሜሪካ በመሄድ የተሻለ የኑሮ አማራጭን ለሚሹ ወጣት አፍሪካውያን የወደፊት ተስፋ ቀዝቃዛ ውሃ የቸለሰ እንደሆነ ወጣት አፍሪካውያን ይገልጻሉ። በአሜሪካ በሚሊዮን የሚቆጠሩ ሕጋዊ ሰነድ የሌላቸው የውጭ አገር ዜጎች እንደሚኖሩ መረጃዎች ያመለክታሉ። ከእነዚህም ውስጥ በርካታ ቁጥር ያላቸው አፍሪካውያን ይገኙበታል። ትራምፕ በመጀመሪያ የሥልጣን ዘመናቸው ሕገወጥ ስደተኞች ወደ አገራቸው እንዳይገቡ ከሜክሲኮ የሚያዋስናቸው ድንበር በአጥር ከመዝጋት በተጨማሪም በርካታ ሰነድ አልባ ስደተኞች ወደ የመጡበት እንዲመለሱ ማድረጋቸውን ይታወሳል። አሁን ወደ ስልጣን ለመምጣት ካደረጓቸው የምረጡኝ ዘመቻዎች አንዱና ምናልባትም ዋነኛው ሰነድ አልባ ስደተኞችን ከአሜሪካ እንደሚያባርሩ መግለጻቸው ነበር። ትራምፕ ወደ ስልጣን ድጋሚ ሲመጡ ይህን ስደተኞችን ወደመጡበት የማባረር ፖሊሲያቸውን አጠናክረው እንደሚቀጥሉበት አረጋግጠዋል። ይህ በጉስቁልና ለሚኖሩና ነገ ወደ አሜሪካ በመሰደድ የተሻለ የኑሮ አማራጭ አገኝ ይሆን ይሆን ብለው ተስፋ ላደረጉ አፍሪካውያን ወጣቶች ተስፋን የሚያስቆርጥ እንደሆነባቸው ለዶቸቨለ በሰጡት አስተያየት ተናግረዋል። ትራምፕ በኢሚግሬሽን ፖሊሲዎች በጣም ስር ነቀል በሆነ መንገድ መምጣታቸው በአሜሪካ ሄዶ ሰርቶ የመለወጥ ሕልሙን እንዳጨለመበት የሚገልጸው ኒያቲ ወደፊት ሊያገኟቸው የሚችሉ አጋጣሚዎችን ለመጠቀም ከፍተኛ ጥንቃቄ የተሞላበት ተስፋ ማድረጉን ግን አልሸሸገም። እንዴት አድርጎ ሕልሙን እውን እንደሚያደርግ ውሉ ቢጠፋበትም ተስፋ ከመቁረጥ ተስፋ ማድረግን የመረጠ ይመስላል። የፖለቲካ ሳይንስ ፕሮፌሰር የሆኑት ኢሴ ኪሳንኩ የትራምፕን ሁለተኛ የሥራ ዘመን አስመልክቶ ጠንካራ ትችት ሰጥቷል። ዶናልድ ትራምፕ የተከፈተ መጽሐፍ ነው ያሉት ኪሳንኩ ትራምፕ አሜሪካ ትቅደም በሚል መርሃቸው የአሜሪካን ብሔራዊ ጥቅም እንደሚያስቀድሙ አሳውቀዋል በማለት ያብራራሉ። አፍሪካ ራሷን እንዴት ከዚህ ሁኔታ ማስማማት እንዳለባት በጣም ግልጽ ነው ዶናልድ ትራምፕ የተገለጡ መጽሐፍ ናቸው። የሚከተሉት ፖሊሲ አሜሪካ ትቅደም የሚል መሆኑን በግልጽ አስቀምጠዋል። ለአሜሪካ ሕዝብ ተጨማሪ ጥቅም የማያስገኝ ከሆነ ከማንኛውም የዓለማችን ክፍል እንደማይተባበሩ ግልጽ አድርገዋል። አፍሪካን በተመለከተም የሚኖራቸው ግንኙነት በዚህ ማዕቀፍ ውስጥ የሚታይ ነው። ከዚህ በፊት ዩናይትድ ስቴትስ የአፍሪካ ሸቀጦች ከቀረጥ ነፃ የሚገቡበት ዕድል አገዋን ለማስቀጠል ፍላጎት እንደሌላቸው ግልጽ አድርገዋል። ወደ ሁለተኛው ርዕሳችን ስናልፍ የሲቪሎችን አበሳ ያናረው የኮንጎ ጦርነትን ይቃኛል። በዲሞክራቲክ ሪፐብሊክ ኮንጎ የማዕከላዊ መንግስቱን በኃይል ለመገልበጥ ነፍጥ አንግበው መዋጋት ከጀመሩ ከ10 ዓመታት በላይ አስቆጥረዋል የኤም 23 የደፈጣ ተዋጊዎች እንደ ዘንድሮ ግን ድል የቀናቸው ጊዜ ያለ አይመስልም። በጎርጎርሳያኑ አቆጣጠር ካለፈው ዓመት ወዲህ የጥቃት ኢላማዎቻቸውን በማስፋት በመንግሥት ወታደሮች ላይ ከፍተኛ ያሉት ጉዳት ከማድረሳቸውን በላይ በአሁኑ የጎርጎርሳያኑ አመት ከ400 ሺህ በላይ ህዝብ እንዲፈናቀል ማድረጋቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ያወጣው ሪፖርት ያመለክታል። እንደ ጎርጎርሳያን አቆጣጠር በ2013 በኮንጎ የመከላከያ ሰራዊት ከባድ ሽንፈት ተከናንበው ወደ ጎረቤት ሀገራት ኡጋንዳና ሩዋንዳ ተሻግረው የነበሩ የኤም 23 ታጣቂዎች በአሁኑ ወቅት በተለይም በምስራቃዊ የሀገሪቱ ክፍል ከፍተኛ ያሉትን ጥቃት በመሰንዘር ላይ ይገኛሉ። በዚህ ጥቃት ምክንያት ወደ ቁልፍ ከተማ የሆነችው ጎማ ከተማ የሚወስዱ መንገዶች ሙሉ በሙሉ ዝግ በመሆናቸው የአካባቢው ነዋሪዎች ዕለት ደራሽ እርዳታና የሕክምና ግብዓቶችን ለማድረስ ከባድ እንደሆነባቸው የረድኤት ሰራተኞች ይገልጻሉ። በምስራቃዊ ኮንጎ የምትገኘውና በአማጺዎቹ ከበባ ስር በምትገኘው የፕሪንስ ከተማ በርካታ በጦርነት የተጎዱ ሲቪል ዜጎች ይገኛሉ። በከተማዋ የሚገኙ ሐኪሞች ባላቸው የህክምና ግብዓቶች በጦርነቱ ምክንያት የቆሰሉትን ለማከም ሙያዊ ግዴታቸውን በመወጣት ላይ ቢገኙም ካለው የተጎጂ ቁጥር አንጻር ተገቢው ህክምና መስጠት እንዳልቻሉ ይናገራሉ። ናያ ማቶንዶ በተባራሪ ጥይት እጇን ቆስላ ወደ ህክምና ከገባች ቀናትን አስቆጥራለች። እዚህ ህክምና ከገባሁበት ጊዜ ጀምሮ ሐኪሞቹ የቻሉትን ያህል ህክምና እያደረጉልኝ ቢሆንም በቂ የህክምና መሳሪያና የመድኃኒት አቅርቦት የለም። ባለፈው ሳምንት ብቻ ኤም 23 በጎማ ከተማ አቅራቢያ በፈጸመው ጥቃት ምክንያት ከ178 ሺህ በላይ ዜጎች አካባቢያቸውን ጥለው መሰደዳቸውን መረጃዎች ያመለክታሉ። ዴቪድ ሻማ አስተማሪ ሲሆኑ ስለተማሪዎቹ ደህንነት አብዝተው ይጨነቃሉ። የህዝቡ ደህንነት መጠበቅ አለበት። ይህ ካልሆነ ተማሪዎችን ማስተማር አልችልም በሺዎች የሚቆጠሩ ተማሪዎች አሉን። እነሱም በየትምህርት ቤቱ ተጠድለው ይገኛሉ። ይሁንና ይህ ቦታ ቢሆን ለደህንነታቸው አስጊ ነው በማለት ይገልጻሉ። በቀጠናው የተባበሩት መንግስታት የሰላም አስከባሪ ኃይል ቢኖርም ሰላም ማምጣት ይቅርና ካለፈው የጎርጎርሳውን ዓመት በፊት የነበረውን አንጻራዊ ሰላም ማስጠብቆ መሄድ ባለመቻሉ በነዋሪዎች ዘንድ ብርቱ ትችትና ውግዘት እያስተናገደ ይገኛል። በኮንጎ ያገረሸው የእርስ በርስ ጦርነት ለማስቆም የሚደረጉ ዓለም አቀፍ ጥረቶች እንደተጠበቁ ሆነው የምስራቅ አፍሪካ ማህበረሰብ አባል ሀገሮች መሪዎች በኮንጎ በቅርቡ ያገረሸውን ጦርነት ማስቆም በሚቻልበት ላይ በኬንያ የመከሩ ቢሆንም ጠብ ያለ መፍትሄ አልተገኘም። በህዝቡ ላይ የሚደርሰው ሞት፣ መቁሰል፣ መፈናቀልና የንብረት ውድመት ግን አሁንም በከፋ መልኩ እንደቀጠለ ነው። ውድ አድማጮች ለዛሬ ያልነውን በዚሁ አጠቃለናል። ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ሳምንት በሰላም ቆዩም።